the voice of America። ትላንት ይፋ የተደረገው ይህ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ውጤት ላይ ተመሳሳይ ቅሬታዎች እየቀረቡበት መሆኑንና በድሬዳዋ ከተማም በግልና በመንግስት ትምህርት ቤቶች የተፈተኑ ቁጥራቸው በርከት ያሉ የአስራ ሁለተኛ ክፍል ተማሪዎች ቅሬታቸውን ለማቅረብ ትናንትም ዛሬም በትምህርት ቢሮ መሰባሰባቸውን ጠቅሶ የዘገበው ደግሞ የድሬዳዋ ዘጋቢያችን አዲስ ቸኮል ነው። የሁለት ተማሪዎችን አስተያየትና የትምህርት ቢሮውን ምላሽ ይዞ ቀርበዋል። ስሚያና ሙድ የሚባለው የመማርበት ትምህርት ቤት ኖትረዳም ነው። ያልጠበቁት ውጤት ነው የመጣው። ሁሉም ነው የትምህርት አይነት ነው ወይስ የተወሰኑት ላይ ነው? ሁሉም የትምህርት አይነት ሳይሆን እንደዚህ ያመጣለሁ ብዬ ያልጠበቅኩት ትምህርት ላይ ነው ውጤት እየደከመብኝ ና ያ እንዲታየልኝ ነው እዚህ የመጣሁት። ምን ምን የትምህርት አይነት ላይ ነው የተበላሸው? ጂኦግራፊ ኢኮኖሚክስ እና

ቃሉኝ የሰራሁት ትምህርት ነው። ስም አይሻ ጀማል ይባላል። ውጤት እንዴት ነበረ? ያልጠበኩት ውጤት ነው የመጣ ውጤት። ሁሉም የትምህርት አይነት ነው ወይስ የተወሰኑ? በሁሉም ሳይሆን ማትስ ብቻ ላይ ነው። ስንት መጣብሽ? ሰላሳ አንድ ከዚህ በፊት ካረምሽው ጋር ልዩነት አለው? በጣም ልዩነት አለው። ማትስ አሁን ሰራሁት ያልኩት ትምህርት ነው እና ያልጠበኩት ውጤት ነው የመጣብኝ። ተሻቶ መዋዛል ይባላሉ። በድሬዳዋ አስተዳደር ትምህርት ቢሮ የኮሚኒኬሽን ጉዳዮች ክፍል ኃላፊ ነው። በዘንድሮው የአስራ ሁለተኛ ክፍል ፈተና ላይ አንዳንድ ቅሬታዎች በተማሪዎች በኩል ያጋጠመበት ሁኔታ አለ። በተለይ በውጤት ላይ ይህን እንግዲህ የሀገር አቀፍ የፈተና ኤጀንሲም የገለጠበት ሁኔታ አለ። በአስተዳደር ደረጃም በተመሳሳይ ሁኔታ የተወሰኑ ተማሪዎች በውጤት ላይ ቅሬታ እንዳላቸው ቢሮ ድረስ በመምጣት ቅሬታቸውን ያሰሙበት ሁኔታ አለ። በተለይ በአፕሊቲዩድ ላይ ነው የአብዛኛው ተማሪ ቅሬታ ያለው። በተመሳሳይ በሀገር አቀፍ ደረጃም የአፕሊቲዩዱ ላይ ሊመስለኛል በአብዛኛው ቅሬታ ያሰማ እና በአስተዳደሩም የተወሰኑ ተማሪዎች በውጤት ቅሬታ እንዳላቸው ቅሬታቸውን አሰምተዋል። ይህንን ቢሮ እንግዲህ ቅሬታ መነሻ በማድረግ ጉዳይም ከመረመረ በኋላ ለፈተና የሀገር አቀፍ የፈተናዎች ኤጀንሲ ጉዳዩን በደብዳቤ ያሳውቀናል። በነገ ሁለትም የቢሮ የፈተና ጉዳዮች አስተባባሪ ከሀገር አቀፍ ፈተና ኤጀንሲ ኤጀንሲ ጋር ውይይት የሚያደርጉ ይሆናል ማለት ነው በጉዳዩ ላይ። እሺ ከዚህ በፊት ስ እንደዚህ አይነት ችግር አጋጥሞ ያውቃል እንደ? አዎ እንግዲህ አንዳንድ ጊዜ ይሄ ነገር ይከሰታል። የዛሬ አራት አመትም በተመሳሳይ ሁኔታ ሲሪ ሳብጀክት ላይ እንደዚህ አይነት ተመሳሳይ አጋጥሞ ነበረ። በእሱ እንደገና ጉዳዩ ታይቶ ርምት የተሰጠበት ሁኔታዎች አሉ። በአብዛኛው የተማሪ ቁጥር በአክሌቲክ ላይ ቢሆን የተወሰኑ በሌሎች ሳብጀክቶችም በሌታ አለን የሚሉ ተማሪዎች አሉ። አጠቃላይ እንግዲህ በአገር አቀፍ የፈተና ኤጀንሲ ሁሉም ሳብጀክቶች ታይቶ ችግሩ የት ጋ እንዳለ ያለውን ነገር በነሱ